ጥያቄ 16 ፈገግታ ምንድን ነው? መልስ ሰዎችን ሲያገኙ በፍካት ደስታንና አዛኝነትን ፊት ላይ አጉልቶ ማንጸባረቅ ነው። ሰዎችን የሚያርቃቸው ከሆነው ፊትን የማኰሳተር ተቃራኒም ነው። የፈገግታን የላቀ ደረጃ በተመለከተ ብዙ ሐዲሶች የመጡ ሲሆን ከነዚህም መካከል ከአቡ ዘር ረድያላሁ አንሁ በተላለፈ ሐዲት ነቢዩ ሰለላሁ ዓለይህ ወሰለም እንዲህ እንዳሏቸው ገልጸዋል። ወንድምህን በፈገግታ የተሞላ ፊት ማሳየትንም ቢሆን መልካም ነገርን እንደ ቀላል ነገር አድርገህ አትመልከት። ሙስሊም ዘግበውታል። የአላህ መልእክተኛ ሰለላሁ ዓለይህ ወሰለም እንዲህም ብለዋል። በወንድምህ ፊት ፈገግ ማለትህ ምጽዋት ነው። ቲርሚዚ ዘግበውታል